ትምህርት አርባ ሁለት አንድ እግዚአብሔር አዳኝ እልካለሁ ካለ ብዙ አመታት ስላለፉ እግዚአብሔር የገባውን ቃል ረስቷል ማለት ነው? አይደለም። ሁለት እግዚአብሔር ስለሚመጣው አዳኝ መልእክቱን ያስተላለፈው ለማን ነበር? ሀ ለነቢያት ሶስት ስለ አዳኙ መምጣት እግዚአብሔር ለነቢያት የተናገረው መልእክት የሚገኘው የት ነው? በእግዚአብሔር መጽሐፍ፣ በመጽሐፍ ቅዱስ ውስጥ። አራት አብዛኞቹ እስራኤላውያን የእግዚአብሔር ነቢያት የተናገሩትን መልእክት ሰምተዋል? ሀ አልሰሙም። አምስት እስራኤላውያን በእግዚአብሔር ነቢያት ላይ ምን አደረጉባቸው? ሀ ገደሏቸው። ስድስት የእግዚአብሔርን ነቢያት ከመስማት ይልቅ እስራኤላውያን ማንን ሰሙ? ሐሰተኞቹን ነቢያት ሰባት ሐሰተኞቹ ነቢያት እነርሱ የእግዚአብሔርን እውነት እንደሚናገሩ ገለጹ። የተናገሩት ግን ምን ነበር? የሰይጣን ውሸት። ስምንት እስራኤላውያን የቀረጿቸውን ምስሎች እያመለኩ በቤተ መቅደስ ውስጥ ለርሱ ያቀረቡ የነበረውን አምልኮ እግዚአብሔር ተቀብሏል? አልተቀበለም። ዘጠኝ እስራኤላውያን የቀረጿቸውን ምስሎች እያመለኩ? በቤተ መቅደስ ውስጥ ለእርሱ ያቀርቡ የነበረውን አምልኮ እግዚአብሔር ያልተቀበለው ለምንድን ነው? ሀ ምክንያቱም አምልኳቸው የከንፈር እንጂ ከልብ ያለ መሆኑን እግዚአብሔር ስለሚያውቅ ነው። ለ ምክንያቱም የተቀረጹ ምስሎች ከልብ እንደማያመልኩ እግዚአብሔር ስለሚያውቅ ነው። አስር ስለ ልባችን ሁሉን ነገር የሚያውቅ ማን ነው? እግዚአብሔር። 11 እግዚአብሔር ስለ ልባችን ምን ይላል? እግዚአብሔር ልባችን ሁሉ በኃጢአት መሙላቱን ይናገራል። ስራ ሁለት ምንም እንኳን አብዛኞቹ እስራኤላውያን ለተቀረጹ ምስሎች ቢሰግዱም እግዚአብሔርን ብቻ የሚያመልኩ እስራኤላውያን ነበሩ። አዎን ጥቂቶች ነበሩ። ስራ ሶስት እግዚአብሔርን ብቻ የሚያመልኩት እስራኤላውያን ማንን ይጠባበቁ ነበር? እነርሱ አዳኝ እንደሚልክላቸው እግዚአብሔርን ይጠባበቁ ነበር። እግዚአብሔር ታጋሽ ነው። እግዚአብሔር ሰዎች ከኃጢአት መንገድ ተመልሰው የእርሱን መንገድ እስኪከተሉ ድረስ ይጠብቃል። እግዚአብሔር በኖህ ዘመን ሰዎች ከኃጢአት መንገድ ተመልሰው የእርሱን መንገድ እስኪከተሉ ድረስ ለ አንድ መቶ ሀያ አመታት ጠበቃቸው። እግዚአብሔር እስራኤላውያን ከኃጢአት መንገድ ተመልሰው የእርሱን መንገድ እስኪከተሉ ድረስ ለሁለት መቶ አመታት ጠበቃቸው። ነገር ግን እስራኤላውያን ከኃጢአት መንገድ አልተመለሱም። እስራኤላውያን እግዚአብሔር ኃጢአታቸውን የሚረሳ መሰላቸው። እግዚአብሔር ኃጢአታቸውን ረስቷል? አልረሳም። እስራኤላውያን እግዚአብሔር ኃጢአታቸውን እንደማይቀጣ መሰላቸው። እግዚአብሔር ለኃጢአታቸው ሰዎችን ይቀጣል? አዎን። እግዚአብሔር በኖህ ዘመን የነበሩትን ሰዎች በኃጢአታቸው ምክንያት እንደቀጣ ሁሉ እስራኤላውያንን በኃጢአታቸው ምክንያት ቀጥቷል። እግዚአብሔር አስሩን የእስራኤል ነገዶች እንዴት ቀጣቸው? እግዚአብሔር አሶራውያንን ልኮ አስሩን የእስራኤል ነገዶችን አሸንፈው ባሪያዎች እንዲያደርጓቸው አደረገ። ሁለተኛ ነገሥት አስራ ሰባት ከአምስት እስከ ስምንት አምስት የአሶርም ንጉሥ አገሩን በሙሉ ወረረ። ወደ ሰማርያም ገስግሶ ሦስት ዓመት ከበባል ስድስት የዮሴ ዘመን ዘመነ መንግስት በዘጠነኛው ዓመት የአሦር ንጉሥ ሰማርያን ያዘ። እስራኤላውያንንም በምርኮ ወደ አሦር አፈለሳቸው። እነዚህም በአላሄ ጎዛን ውስጥ በአቦር ወንዝ አጠገብ እንዲሁም በሜዶን ከተሞች እንዲሰፍሩ አደረገ። ሰባት እንግዲህ እስራኤላውያን ይህ ሁሉ ሊደርስባቸው የቻለው ከግብፅ ምድር ከፈርዖን አገዛዝ ከግብፅ ንጉስ፣ ያወጣቸውን አምላካቸውን እግዚአብሔርን ስለበደሉ ነው። እንዲሁም ሌሎች አማልክትን በማምለክ በስምንት እግዚአብሔር ከፊታቸው አሳዶ ያወጣቸውን የአሕዛብን አማልክት፣ የእስራኤልን ነገሥታት ወደ ምድርቱ ያገቡት አጸያፊ ልማድ ስለ ተከተሉ ነበር። አሦራውያን አስሩን የእስራኤልን ነገዶች አሸንፈው ብዙዎቹንም ወደ አሦር በመውሰድ ባሪያ አደረጓቸው። አሦራውያንም ከሌሎች አገሮች ሰዎችን አምጥተው ከቀሩት እስራኤላውያን ጋር በእስራኤል ምድር እንዲኖሩ አደረጉ። ከሌሎች አገሮች የመጡት ሰዎች ለቀረጿቸው ምስሎች የሚሰግዱ እንጂ በእግዚአብሔር የምታመኑ አልነበሩ። እነዚህ ሰዎች በእግዚአብሔር በእስራኤል ምድር ከቀሩት እስራኤላውያን ጋር ተጋቡ። እዚያም አዲስ አይነት ዝርያዎች ተፈጠሩ። እነዚህ አዲስ አይነት ዝርያዎች ሳምራውያን ይባሉ ነበር። ሳምራውያን በእግዚአብሔር መንገድ ሳይሆን በራሳቸው መንገድ እግዚአብሔርን አመለኩ። እግዚአብሔር አስሩን የእስራኤል ነገዶች ከቀጣቸው በኋላ በይሁዳ ያሉትን ሁለቱን ነገዶች እንዴት ቀጣቸው? እግዚአብሔር በባቢሎናውያን ልኮ በይሁዳ ያሉትን ሁለቱን ነገዶች አሸንፈው ባሪያዎች እንዲያደርጓቸው በማድረግ ቀጣቸው። ሁለተኛ ነገስት 25 ከ1 እስከ ሰባት አንድ በይሁዳ ንጉስ በሰደቅያስ ዘመነ መንግስት በዘጠነኛው ዓመት በአስረኛው ወር ከወሩም በአስረኛው ቀን የባቢሎን ንጉስና ንጉስ ነቡከደነጾር መላ ሰራዊቱን ይዞ ወደ ኢየሩሳሌም ዘመተ። ከከተማይቱ ቅጥር ውጪ ሰፈረ። ዙሪያውንም በሙሉ በእርድ ከበባት። ሁለት ከተማይቱም እስከ ሰደቂያስ ዘመነ መንግስት አስራ አንደኛ ዓመት ድረስ እንዲሁ እንደ ተከበበች ቆየች። ሶስት በአራተኛው ወር በዘጠነኛው ቀን በከተማይቱ ውስጥ የተከሰተው ራብ ጸንቶ ስለነበር ህዝቡ የሚቀምሰውን አጣ። አራት ምንም እንኳን ባቢሎናውያን ከተማይቱን እንደከበቧት ቢሆንም የከተማይቱ ቅጥር ተጣሰ። ሰራዊቱም ሁሉ በንጉሱ አትክልት አጠገብ ባሉት በሁለቱ ቅጥሮች መካከል በሚገኘው በር አልፎ በሌሊት ሸሸ። ሽሽቱም ወደ ዮርዳኖስ ሸለቆ ነበር። አምስት ይሁን እንጂ የባቢሎን ሰራዊት ንጉሡን ተከታትሎ በኢያሪኮ ሜዳ ላይ ደረሰበት። ወታደሮቹ ሁሉ ተለያይተው ተበታትነው ነበር። ስድስት እርሱም ተያዘ። በዚያን ጊዜ ራቢላ ወደ ነበረው ወደ ባቢሎን ንጉሥ አመጡት። ጣትም ተፈረደበት። ሰባት ሴዴቅያስ ዓይኑ እያየም የገዛ ልጆቹን ገደሉበት። በዚያም ሁለት ዓይኖቹን በማውጣት በና ሰንሰለት አስረው ወደ ባቢሎን ወሰዱት። ባቢሎናውያን ሁለቱን የይሁዳ ነገዶች አሸንፈው ብዙዎችን ወደ ባቢሎን ወስደው ባሪያዎች አደረጓቸው። ባቢሎናውያን የኢየሩሳሌምን ከተማ ደመሰሱ። ሁለተኛ ነገሥት 25 9 እስከ 12 እና ቁጥር 21 9 የእግዚአብሔርን ቤተ መቅደስ ቤተ መንግሥቱንና በኢየሩሳሌም የሚገኙትን ቤቶች ሁሉ አቃጠለ እያንዳንዱም ታላላቅ ሕንፃ በእሳት ለእሳት ዳረገው። አስር በክብር ዘቡ አዛዥ የተመራው መላው የባቢሎን ሰራዊት በኢየሩሳሌም ዙሪያ የነበረውን ቅጥር አፈረሰው። 11 የክብር ዘቡ አዛዥም በከተማይቱ ቀርቶ የነበረውን ከድቶም በዚያ የተገኘውን ሰው ሁሉ ወደ ባቢሎን ወሰደው። 12 ሆኖም አዛዡ ከአገሬው ሰዎች ምንም የሌለባቸውን ድሆች ወይን እንድተክሉ እርሻም እንዲያርሱ እዚያው ተዋቸው። 21 ይሁዳም ከምድሩ በዚህ ሁኔታ ተማርኮ ሄደ። ባቢሎናውያን የኢየሩሳሌምን ከተማ የደመሰሱት እንዴት ነበር? ቤተ መቅደሱን በእሳት አቃጠሉ። የኢየሩሳሌምን ከተማ በሙሉ አቃጠሉ። በከተማይቱ ዙሪያ ያለውን ቅጽር አፈረሱ። እግዚአብሔር አስሩን የእስራኤል ነገዶችና ሁለቱን የይሁዳ ነገዶች ከኃጢአት መንገድ ባለመመለሳቸው ምክንያት ቀጣቸው። ከብዙ ዓመታት በኋላ ባቢሎን ይኖሩ የነበሩት የይሁዳ ሰዎች ወደ እግዚአብሔር ጮኹ። ወደ እግዚአብሔር ጮኹ፣ ኀጢአታቸውን ለርሱ ተናዘዙ፣ ይቅርታም እንዲያደርግላቸው ለመኑት። እግዚአብሔር መሐሪ በመሆኑ ብዙዎቻቸው ወደ ኢየሩሳሌም ከተማ እንዲመለሱ ፈቀደላቸው። የይሁዳ ሰዎች ወደ ኢየሩሳሌም ከተማ በተመለሱ ጊዜ ምን አደረጉ? ቤተ መቅደሱን እንደገና ሠሩ። የኢየሩሳሌምን ከተማ እንደገና ሰሩ። የኢየሩሳሌም ከተማ ዙሪያ ያለውን ቅጥር እንደገና ሰሩ። ወደ ኢየሩሳሌም የተመለሱት የይሁዳ ሰዎች በአዲስ ስም ተጠሩ። ወደ ኢየሩሳሌም ለተመለሱ ለይሁዳ ሰዎች የተሰጠው አዲሱ ስም ምን የሚል ነበር? አይሁድ። ምንም እንኳን አይሁዶች እግዚአብሔርን ቢያመልኩም ለቀረጿቸው ምስሎች መስገዳቸውን ቀጥለው ነበር። ስለዚህ እግዚአብሔር ተጨማሪ ሁለት ህዝቦች ልኮ እንዲያሸንፏቸው አደረገ። እግዚአብሔር አይሁዶችን እንዲገዙ የላካቸው ሁለት ህዝቦች እነማን ነበሩ? ግሪኮችና ሮማውያን። በመጀመሪያ እግዚአብሔር ግሪኮችን ልኮ አይሁድን እንዲያሸንፉ አደረገ። ግሪኮች አይሁድን ወግተው በማሸነፍ መሬታቸውን ያዙ። ግሪኮች የግሪክን ቋንቋ ለአይሁዳውያን አስተማሩ። ግሪኮች በኋላ እግዚአብሔር ሮማውያንን ልኮ አይሁድን እንዲያሸንፉ አደረገ። ከግሪኮች በኋላ እግዚአብሔር ሮማውያንን ልኮ አይሁድን እንዲያሸንፉ አደረገ። ሮማውያን አይሁዶችን ወግተው በማሸነፍ መሬታቸውን ያዙ። ሮማውያን አይሁዶች ቀረጥ እንዲከፍሏቸው አደረጉ። ሮማውያን ብዙ አይሁዳውያንን ከእንጨት በተሰራ መስቀል ላይ ሰቀሏቸው። የሮማውያን ንጉስ ቄሳር ይባል ነበር። ቄሳር በሮም ከተማ ይኖር ነበር። ሮማውያን ማንን ያመልኩ ነበር? ሮማውያን ብዙ ምስሎችን ያመልኩ ነበር። ሮማውያን ንጉሳቸው ቄሳርንም ያመልኩ ነበር። እዚያን ጊዜ በኢየሩሳሌም ውስጥ ሶስት የአይሁድ አመራር ቡድኖች ነበሩ። እነርሱም ጸሐፊዎች፣ ፈሪሳውያንና ሴዱቃውያን ነበሩ። አንዳንዶቹ የአይሁድ መሪዎች ጸሐፊዎች ይባሉ ነበር። ጸሐፎች እነማን ነበሩ? የእግዚአብሔርን ቃል የሚጽፉ የአይሁድ መሪዎች ነበሩ። ከረጅም ዘመናት በፊት ዛሬ እንዳሉን አይነት መጽሐፎች አልነበሩ። ሰዎች አንድን ነገር መጽሐፍ በሚፈልጉበት ጊዜ ከጫፍና ጫፍ በሚጠቀለል ረጅም ወረቀት ላይ ይጽፉ ነበር። ሙሴ የእግዚአብሔርን ቃል የጻፈው ከጫፍና ጫፍ በሚጠቀለል ረጅም ወረቀት ላይ ነበር። ብዙ ሰዎች የእግዚአብሔርን ቃል ለማንበብ ይፈልጉ ስለነበር በአዳዲስ መጻፊያ ወረቀቶች ላይ የእግዚአብሔርን ቃል መጻፍ ያስፈልግ ነበር። ቀኑን ሙሉ ጻፎች በአሮጌዎቹ ወረቀቶች ውስጥ ያለውን የእግዚአብሔርን ቃል ወደ አዳዲሶቹ ወረቀቶች ይገለብጡ ነበር። ጻፎች ሁልጊዜ የእግዚአብሔርን ቃል ስለሚጽፉ ይኮሩ ነበር። ጻፎች ሁልጊዜ የእግዚአብሔርን ቃል ስለሚጽፉ ቃሉን አውቀነዋል ብለው ያምኑ ነበር። የእግዚአብሔርን ቃል መጻፍ ብቻውን ቃሉን እንድታውቁት ያደርጋል? አያደርግም። ጻፎች ሁልጊዜ የእግዚአብሔርን ቃል ይጽፉ ስለነበር ኃጢአት እንደሌለባቸው አድርገው ይቆጥሩ ነበር። የእግዚአብሔርን ቃል መጻፍ ብቻውን ያለ ኃጢአት እንድትሆኑ ያደርጋል? አያደርግም። አብዛኛዎቹ ጻፎች በእግዚአብሔር አያምኑም ነበር። ሌሎቹ የአይሁድ መሪዎች ደግሞ ፈሪሳውያን ይባሉ ነበር። ፈሪሳውያን እነማን ነበሩ? ፈሪሳውያን የእግዚአብሔርን ቃል የሚያስተምሩ የአይሁድ መሪዎች ነበሩ። ፈሪሳውያን የእግዚአብሔርን ሕግ ደግሞ ለአይሁዶች እያስተምሩ ነበር። በተጨማሪም ፈሪሳውያን የራሳቸውን ሕግ ደንግገው ለአይሁዶች ያስተምሩ ነበር። ፈሪሳውያን የእግዚአብሔርን ህጎች ሁሉ እንደሚታዘዙ ያምኑ ነበር። የእግዚአብሔርን ህጎች በሙሉ መታዘዝ የሚችል አለ? የለም። ፈሪሳውያን ሁልጊዜ የእግዚአብሔርን ቃል ስለሚያስተምሩ በጣም ይኮሩ ነበር። ፈሪሳውያን ሁልጊዜ የእግዚአብሔርን ቃል ስለሚያስተምሩ ቃሉን እንደተረዱ ያምኑ ነበር። የእግዚአብሔርን ቃል ማስተማር ብቻ ቃሉን እንድትረዱ ያደርጋል? አያደርግም። ፈሪሳውያን ሁልጊዜ የእግዚአብሔርን ቃል ያስተምሩ ስለነበር ራሳቸውን ኃጢአት እንደሌለባቸው አድርገው ይቆጥሩ ነበር። የእግዚአብሔርን ቃል ማስተማር ብቻ ያለ ኃጢአት እንድትሆኑ ያደርጋል? አያደርግም። አብዛኛዎቹ ፈሪሳውያን በእግዚአብሔር አያምኑም ነበር። ሌሎቹ የአይሁድ መሪዎች ደግሞ ሰዱቃውያን ይባሉ ነበር። ሰዱቃውያን እነማን ነበሩ? ሴዱቃውያን ሀብታሞችና የቤተ መቅደስ ጠባቂዎች የሆኑ አይሁዶች ነበሩ። ሴዱቃውያን ሀብታሞችና የቤተ መቅደስ ጠባቂዎች በመሆናቸው በጣም ይኮሩ ነበር። ሴዱቃውያን እጅግ ብዙ ገንዘብ ስለ ስለነበራቸው ኃጢያት የሌለባቸው አድርገው ራሳቸውን ይቆጥሩ ነበር። ባለ ብዙ ገንዘብ መሆን ብቻውን ያለ ኃጢያት እንድትሆኑ ያደርጋል? አያደርግም። አብዛኛዎቹ ሰዱቃውያን በእግዚአብሔር አያምኑም ነበር። በእነዚህ ጊዜያት አይሁዶች ምኩራብ የሚባሉትን ቤቶች ሠሩ። ምኩራቦች ምንድን ናቸው? ምኩራቦች አይሁዶች የሙሴን መጻሕፍቶችን ለማንበብና ለመወያየት የሚሰበሰቡባቸው ቤቶች ነበሩ። አይሁዶች በሁሉም ከተሞቻቸው ውስጥ ምኩራቦችን ሰርተው ነበር። በሳምንቱ የመጨረሻ ቀን አይሁዶች ወደ ምኩራቦቻቸው ይሄዳሉ። ከዚያም ከሙሴ መጽሐፎች የሚነበብላቸውን ያዳምጣሉ። ብዙ ጊዜ ሰዎች የሙሴን መጽሐፎች ያብራራሉ። ይሁን እንጂ ሰዎች በእግዚአብሔር ስለማያምኑ በሙሴ መጽሐፎች ላይ የሚሰጡት ገለጻ ትክክል አልነበረም። በዚያን ጊዜ አብዛኞቹ አይሁዶች በእግዚአብሔር አያምኑም ነበር። በዚያን ጊዜ በእግዚአብሔር የሚያምኑ አይሁዶች ነበሩ። አሁን በእግዚአብሔር የሚያምኑ ጥቂት አይሁዶች ነበሩ። እነዚህ አይሁዶች እግዚአብሔር አዳኝ እንደሚልክ ይጠባበቁ ነበር።